Voice of America. የኢትዮጵያ መንግስት በዚምባብዌ የሚደረግን የአመራረጥ ለውጥ ከኮሎኔል መንግስቱ ኃይለ ማርያም ተላልፎ የመሰጠት እድል ጋር አያይዞ እንደማይመለከት የውጭ ጉዳይ ሚኒስቴር አስታውቋል። የኢትዮጵያ መንግስት ግለሰቦችን የማደን ሳይሆን የፍርድ ቤት ትዕዛዝን የማስፈጸም ግዴታና ኃላፊነት ነው ያለበት ብለዋል፣ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም። በሌላ በኩል ግብጽ መሪዋና ከኢትዮጵያና ከሱዳን አቻዎቻቸው ጋር የፈረሙትን ስምምነት የሚጥስ ተግባር እየፈጸመች ነው ሲሉ ቃል አቀባዩ በትናንትናው ዕለት በሰጡት መግለጫ ተናግረዋል። እስክንድር ፍሬው ነው ዘገባውን የላከልን። የሮበርት ሙጋቤ የ37 ዓመታት አመራር አብቅተዋል። ኤመርሰን ሙንንጋግዋም ተተክተዋል። ለዚያች አገር የነጻነት ትግል ከፍተኛ አስተዋጽኦ ያደረጉት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምም ኑሯቸውን በዚያው ቀጥለዋል። የሮበርት ሙጋቤን ከስልጣን መውረድ ከኮሎኔል መንግስቱ ኃይለማርያም እጣ ፋንታ ጋር አያይዙ የሚመለከቱ በርካቶች ናቸው። የኢትዮጵያ መንግስትስ ይህንኑ? የጠየቅኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ጠቅለል ያለ ምላሽ መስጠት መርጠዋል። ዚምባብዌ ውስጥ ያለውን ሁኔታ መንግስት ሲከታተለው ቆይቷል። በሰላማዊ መንገድ እልባት እንዲያገኝ የኢትዮጵያ መንግስት ፍላጎት ነው። እናንተም እንደምታውቁት የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ዚምባብዌ ውስጥ ጥገኝነት ካገኙ ረዥም ጊዜያቸው ነው። የኢትዮጵያ መንግስት ግለሰቦችን የማደን ፍላጎት ሳይሆን የፍርድ ቤትን ትዕዛዝ የማስፈጸም ግዴታና ኃላፊነት አለበት ፍትህን ከማስፈን እንጂ ግለሰቦችን ከማደን ጋር የሚያያዝ አይደለም። እንደ ኮሎኔል መንግስቱ ሁሉ ከዚህ ፊት የተለያየ ክስ ተመስርቶባቸው ውሳኔ የተሰጠባቸው ሰዎች ነበሩ። የሞት ብይን ተበይኖ በኋላ ወደ እድሜ ልክ እንዲወርድ ተደርጎ ከእድሜልክ ወደ 20 አመት እንዲወርድ ተደርጎ በአመክሮ የተፈቱ ናቸው። ስለዚህ ኢትዮጵያ መንግስት የኮሎኔል መንግስቱን ጉዳይ በዚህ መንፈስ ነው። በሌላም በኩል ግብጽ መሪዋ ከሱዳንና ከኢትዮጵያ አቻዎቻቸው ጋር የፈረሙትን የመርህ ስምምነት የሚጥስ ተግባር እያከናወነች ነው ሲሉ ቃል አቀባዩ ተናግረዋል። የሶስቱ ሀገራት የውሃ ሚኒስትሮች በቅርቡ በካይሮ ያደረጉትና ያለ ስምምነት የተጠናቀቀው ስብሰባ የዚህ ውዝግብ መነሻ ነው። አቶ መለስም ይሄንኑ አብራርተዋል። በቅርቡ ካይሮ ጋር ከተካሄደው ስብሰባ ጋር የተነሳው የስብሰባው ስኬታማ ለመሆን የ1929ና 59ን ስምምነት ተቀብሉ አንቀበልም ከሚል የመነጨ አራት ነጥብ ኢትዮጵያ 85 በመቶ የሚሆነውን የአባይ ውሃ ታመነጫለች። ከዚህ ውሃ የምትጠቀመው መስጠቀመው ዜሮ ነው። ይህንን ውሃ በጋራ መጠቀም ይቻላል። ትርጉም ያለው ተጽዕኖ በማይፈጥር ሁኔታ ኢትዮጵያ ባልፈረመችው ስምምነት ያረጀና ያፈጀ ስምምነት አትቀይድም። ስለዚህ ትክክለኛው መፍትሄ ሁሉንም የአባይ ተፋሰስ ሀገራት ተጠቃሚ የሚያደርግ ወይም ዊን ዊን ስርዓት መዘርጋት ነው። ኢትዮጵያ ትናንትም ዛሬም ሆነ ነገር መርኋ እና ለትብብርም ዝግጁና ተገዥ ናት። የግብፅ ባለስልጣናትና ተቋማት ከዚህ መንፈስ ተቃራኒ የሆኑ መረጃዎችን እያሰራጩ መሆኑን ይህም ሆነ ተብሎ የተደረገ እንደሆነ ቃል አቀባዩ ተናግረዋል። እነዚህ አስተያየቶች አፍራሽ ናቸው። በተለይም እነዚህ አስተያየቶች የሚሰጡት የፌዴሪ ጠቅላይ ሚኒስትር ክቡር አቶ ኃይለ ማርያም ደሳለኝ በግብጽ ጉብኝት ያደርጋሉ በሚባልበት ዋዜማ መሆኑ ተገቢ አይደለም። የኢትዮጵያ መንግስት እነዚህ ሁሉን አስተያየቶች እና ሌሎችም የግብጽ ተቋሞች ተግባሮች ያቃቸዋል በሆደ ሰፊነት የሚያልፍባቸው ምክንያት ትብብር ብቸኛው በጋራ የመስሪያ አማራጭ ስለሆነ ነው። ስለዚህ በግብጽ ወገን በኩል ያለው እንቅስቃሴ የሶስቱ ሀገራት መሪዎች የፈረሙትን የመርሆች ስምምነት ወይም ዲክላሬሽን ኦፍ ፕሪንሲፕልስ የሚጥስ ነው። ኢትዮጵያ በመሪዎች የተፈረመው የመርሆች መግለጫ ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕል እንዲከበር በአጽንኦት ታሳስባለች። የግብፅ ዋና አላማ እናካሄድ የኢትዮጵያና የሌሎች ናይል የላይኛው ተፋሰስ ሀገራት በአባይ ውሀ ላይ እንዳይጠቀሙ የመከልከል ጉዳይ ነው። በግብጽ ባለስልጣናትና ተቋማት የሚሰራጩ መረጃዎች ትኩረት ለማስቀየርና የተጀመረውን በጎ የውይይት ሂደት ለማበላሸት የተዘጋጁ መሆናቸውን ቃል አቀባዩ አስረድተዋል። ኢትዮጵያ ግን በዚህ እንደማትዘናጋን የጠቀሱት እኛ እነሱ ባዘጋጁት ወጥመድ ውስጥ አንገባም ነው ያሉት። ቃል አቀባዩ አክለው እንዳስረዱት የታላቁ የህዳሴ ግድብ ግንባታ የሚቆመውም ሲጠናቀቅ ብቻ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።